ኢትዮጵያ፣ ሶማሊያ ውስጥ ያሏትን ወታደሮቿን በማውጣት ኃላፊነቷን አታሳንስም ሲሉ የውጭ ጉዳይ ሚኒስትሯ ዶክተር ቴድሮስ አድሓኖም አስታወቁ። ሚኒስትሩ ይህን የሀገራቸውን አቋም ያሳወቁት ለተባበሩት መንግስታት የጸጥታ ምክር ቤት ባደረጉት ንግግር ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን ለፓርላማው ባደረጉት ንግግር ሶማሊያ የሚገኘውን የኢትዮጵያ ጦር በተመለከተ በአፍሪካ ህብረት ላይ ያላቸውን ቅሬታ ገልጾ እንደነበር ይታወሳል። የአሜሪካ ድምፁ ሃይን ላይን ያጠናቀረው ዘገባ አለ። ሰለሞን አባተ ለአብይ ርዕስ አዘጋጅቶታል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመንግስታቸውን የስምንት ወር የሥራ አፈጻጸም ሪፖርት ባቀረቡበት የፓርላማው ማብራሪያቸው ወቅት የሰራዊታቸውን ከሶማሊያ መመለስ ለማፋጠን እንደሚሰሩ ገልጸዋል። ይሁን እንጂ የኢትዮጵያ ዋነኛ ጠላት ነው ያሉትን አልሻባብን ከመታገልና ከማክሰም ወደ ኋላ እንደማይሉ ለሶማሊያ ህዝብና መንግስት ማሳወቃቸውን ገልጸው፣ አሁን ባለው ሁኔታ ጦሩን እንደማያስወጡና ከውጊያም እንደማያፈገፍጉ አመልክተው ነበር። ከጥቂት ሳምንታት በፊት የኢትዮጵያ ወታደሮች ሁዱር ከምትባለው ስትራቴጂክ ከተማ ድንገት መውጣታቸው በአካባቢው የጸጥታ ክፍተት መፍጠሩና የአልሻባብ ተዋጊዎችም ወዲያው የኢትዮጵያን ጦር መውጣት ተከትለው ከተማይቱን መቆጣጠራቸው ይታወቃል። ይህ ሁኔታ ደግሞ በነሐሴ 2003 ዓመተ ምሕረት ዋና ከተማይቱን ሙሉ በሙሉ ለቀው እንዲወጡ ለተገደዱት ጽንፈኛ ናቸው ለሚባሉት ቡድኖች የተወሰነ የመሬት ድል እንዳስጨበጣቸውም ተሰምቷል። የኢትዮጵያ ሁዱርን ለቆ መውጣት የአፍሪካ ህብረቱና የመንግስታቱ ድርጅት ጦር አሚሶም አክራሪዎቹን ጠራርጎ ለመምታት እየተንቀሳቀሰ ነው በሚባልበት ጊዜ ኢትዮጵያ ከአልሻባ ከሸባብ ጋር ከገጠመችው ውጊያ እያፈገፈገች ለመሆኗ ፍንጭ ይሰጣል የሚሉ ግምቶችንና ንግግሮችን በስፋት አስነስቶ ቆይቷል። ይሁን እንጂ የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ትናንት ሐሙስ ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በሰጡት ማብራሪያ የኢትዮጵያ ጦር ከሁዱር እንደሚወጣና ቀጥሎም ከክልሉ ዋና ከተማ ከባይዶዋ እንደሚነቅል እቅድ መያዙ ቀደም ሲል ተነግሮ እንደነበር ገልጸዋል። ይህ ጉዳይ የተዛባ መረዳትን ያዘለ በመሆኑ ማብራሪያ ያስፈልጋል። ኢትዮጵያ ስለ መውጣቷ ማንንም አላመከረችም ወይም የቅድሚያ ማስጠንቀቂያ አልሰጠችም የሚለው ጥያቄ መሰረተ ቢስ ነው። ሊያውቁ የሚገባቸው ከመውጣታችን ከብዙ ወራት በፊት እንዲያውቁ ተደርጓል። በዚህ ጉዳይ ላይ ምንም ያለ መግባባት የለም። የተፈጠረው ሁኔታ ግን የኢትዮጵያን ኃላፊነትና ድርሻ በምንም አያሳንሰውም። ይሁን እንጂ ዶክተር ቴድሮስ በመንግሥታቸው በኩል ያለውን በየጊዜው እያደገ የመጣ ቅሬታ ሳይገልጹ አላለፉም። ኢትዮጵያ የጎረቤቷን የሶማሊያን ደህንነት ለመከላከል የምታወጣውን ግዙፍ ወጪ ያላንዳች የገንዘብ እርዳታ ራሷ እየሸፈነች መቀጠሏና በበቂ በጀት የሚንቀሳቀሰው አሚሶም የኢትዮጵያን ወታደሮች ይተካል የተባለውም ቃል ሳይጠበቅ መቅረቱ አዲስ አበባን እያሳሰባትና እያበሳጫት ይገኛል። The question of burden sharing is something that has always been a source of concern for us. But more important was whether Ethiopian forces ወጪን የመካፈል ጥያቄ ለእኛ ሁልጊዜ የስጋታችን ምንጭ ነው። ከዚህ የበለጠ ጥያቄ ደግሞ የኢትዮጵያ ጦር የተሰማራው ሶማሊያ ውስጥ እየታየ ያለውን ግስጋሴ ሊያደናቅፍ የሚችለውን ስጋት ለመጋፈጥ ተጨማሪ እሴት ሊኖረው በሚችል ሁኔታ ነው ወይ የሚል ነው የእኛ ድምዳሜ አይደለም የሚል ነው። ይሁን እንጂ ይህ ሁኔታ ሶማሊያ ውስጥ ሰላምና መረጋጋትን ለማስፈን ኢትዮጵያ ያላትን ቁርጠኝነት በምንም አያሳንሰውም። ሆኖም ቀደም ሲል እንዳልኩት ወጪን ለመካፈልና አሁን ግዳጅ ላይ ያሉትን ኃይሎች በአግባቡ የመጠቀምን አስፈላጊነት ለሚመለከቱት ጉዳዮች ነው አሁን ቀዳሚውን ወይም ግዙፉን ቦታ የምንሰጠው። ከባለ ድርሻ አካላት ጋር ልንነጋገርባቸው የምንፈልጋቸውም ጉዳዮች እነዚሁ ናቸው። ጠቅላይ ሚኒስትሩ በዚህ ሳምንቱ የፓርላማው ንግግራቸው ሰራዊቱን ከሶማሊያ እንደሚያስወጡ አልተናገሩም። ይሁን እንጂ የአሚሶም ኃይሎች ከዛሬ ነገ መጥተን እንረከባለን እያሉ የኢትዮጵያ ወታደሮች ባሉበት እንዳሉ አንድ ዓመት ማለፉን በመጥቀስ ወቅሰዋል። ይህ አባባላቸውም ከሁዱር የወጡት አንዳች ትኩረት ለማግኘት ሲሉ ነው የሚል ግምት በታዛቢዎች ዘንድ እንዲያድር ማድረጉ እየተሰማ ነው። አብዛኛው ሰራዊት የተውጣጣው ከዩጋንዳ፣ ከብሩንዲ፣ ከኬንያ፣ ከሲራሊዮን እና ከጅቡቲ የሆነው የአሚሶም ጦር ከአውሮፓ ህብረትና ከአፍሪካ ህብረት የገንዘብ ድጋፍ ያገኛል። የኢትዮጵያ ጦር የአሚሶም አካል ባለመሆኑ ምክንያት ሙሉ ወጪው የሚሸፈነው በራሷ በኢትዮጵያ እንደሆነ ይታወቃል።